وقال ان في الموضوع مسلم لانه ان يكون مسلم في يكون مسلم لكي يكون مسلم لكي يكون مسلم لكي يكون مسلم لكي يكون مسلم لكي وكان أشهد أنني أحب أن أكون في <applause> المجتمع وأشهد أنني أكون في المجتمع وأشهد أنني أكون في المجتمع وأشهد أنني أكون في المجتمع وأشهد أنني أكون في المجتمع أنا هذا هو مسلم يجب ان يكون هناك اشخاص يجب ان يكون هناك اشخاص يجب ان يكون هناك اشخاص يجب ان يكون هناك اشخاص يجب Ne var birin? Günahları silmek, ne Yemin ederim, yemin eterim, yemin ederim, yemin ederim ki kimse yanılmıyor. Bırak tan ki manis. Ne eder ki? Bırak ki. Kötü Merdiven sığar, merdivenin şişirilmesi, öyle

कंट्री के बदले आए तुर्क आए ये हिन्नु प्लस बेदिलिक मेरी को मेरा मानु नहीं किन्नो को तल्लीन वाह करनो कैसे करनाشوف ओदुल फेरेई करते करन ओरा मेरा इशारत पे आके उहे ताकत लगी हालन को लेवी हाजे के बोलन में कर फिर से ने इश्क हरात में और वो को को कोरते जावन थे और नदंगी ለዳ ለዳ ምን በጫካ የምጥ የሚጦር የቆቅ አውራ አለ። ሌላ ልጅ አባታቸውን መስላቸው ተሰብስበው አብረው ሲቅም ያረፍዳሉ። ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተው ይሄዳሉ። ይህ ምሳሌ ነው። ቆቅ ሄዲያ ወደስ እንደ መጦ አምስት ሺህ አምስት ወደ ዘመን ባህላውያን ነገስታት

[SpeakerB] إيش هو <التطور> بنفس الجودة اللي تنساني؟ نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، نعم، Ançık her şeyi Bu nedir? Hemimiz de planlamış. Canımın yem mamasını ben alacak. Yeterim ama yok. Bu sıvamış. Ne gelmeyor bak kovamızı kovamıçınlar. Buraya ilk günler. Kendin adını söyle. Kendin adını mı لكنه يمكن ان يكون هناك من يمكن ان يكون هناك من يمكن ان يكون هناك من يمكن ان يكون هناك من ان

ሰው በታመመ ጊዜ አንድ ሰው ከፊቱ ያቆመታል። የማይድን የሆነ እንደሆነ ፊቱ ዞሮ ይቆማል። የሚድን የሆነ እንደሆነ ቀረብ ብሎ ደያውን የስትንፋሱ ይቀበለዋል። ነጭ የነበረ ይጠቁላል። ወደ አየር ይወጣል። ወደ አየር ወጥቶ ሶስት ሰዓት ፀሐይ የተቀብሎ እንደገና ወደ ባህር ይወልዳል። ሶስት ባት ሶስት ባት እጅት ተከርሰ

فاستغلوا لي بقصه عبدو وحدي من القصه بسوء وسيله عبدو ومن بحثو عنه هدفه جدا جاءه عبدو وكروي سعيد سعيد سعيد سعيد سعيد سعيد سعيد Bu tanma adam burun merdiven suda merdivenin üstünde birader suda biraderden üstünde Bu biraderde biraderde biraderde biraderde biraderde biraderde biraderde Bu biraderde biraderde biraderde Bu biraderde biraderde biraderde ቀድሞ ወንዶች በሴቶች ይመኩባቸው ነበረ። ከእኛ ከአዳም ሕያዋን ተገኝታለች እናንተ እኛን አታስገኝም እያሉ ነው። ጌታ ከመሄታችን ሰው ከሆነ በኋላ ምን ነው ከእናንተ ከአዳም ሕያዋን ልትገኙ ከእኛስ ከመሄታችን ጌታ ተገኝቶ የለም እያሉ የሚመልስላቸው ሆነዋል። ምናና ወንድም

እያሉ የሚመልሳቸው ወደዋልና አንድም በእናንተ ምክንያት ሞት መጣብን ይሏቸዋል። ምን ነው በእኛ ምክንያት ሞት ይመጣ ከእኛስ በመሄዳችን ምክንያት ደህነት ተገኝቶ የለም እያሉ የሚመልሳቸው ወደዋልና አንድም ወለዶር ክርስቶስ ወርስ ወንጀር ያላቸው የሀኖስ ደላግን ጠባባት መመቻቸው አንስነች ድማ አለም ሁሉ ተሰራ ድማ የሚኖር የታ ከስጋ ጋር ከነሱስ ነፍስ መስተዝ ሆነ ይህን ጊዜ ነበረ ይህን ጊዜ ተገኘ የማይባል ጌታ ለጥምር ከምስለም ተወስኖ ተወለደ ስጋ የባህሪ ህይወቱ መንፈስ ቅዱስ ለኛ ሰጥቶ

دائما يا الو شرع donde pobl Harriet كل تامين تهور alla l Б Couldió terminar ya أنت في هذا الزواج والصدر النحو الأورقي فإنما من أهل الكوزونreligione أين أصبح ص ما

I am going go and to <traum> <language> I am I am I I I I

गर्जन में क्रैक करता ऐसा आज रात रात के बगीचों में ये शायर ने गर्जन के लिए लिखता वाक्टर मोशन से वो लिफाफे में लिखाते थे कविताएं और देवरा सदान में करेंगे उन उसको तुम्हें माने चले जैसे खून बेचतकारी लेंसन बेटी का दगा ठर रहे लेकिन शायद वो कुछ अस्त-वोर में सीArgument में उतरे गए ወደ ቀድሞ ክብሩ ወደ ቀድሞ አርጉ ወደ ቀድሞ ቦታ መለሰው። በልዩ ትንሣኤው አለ ከእነ አልዓዛር ትንሣኤ ስለሆነ የእነ አልዓዛር ትንሣኤ፣ እሱ ግን በገዛ ስልጣኑ ነውና በስልጣን እሱ

ምህረትን ለማማለድ የታመነች ቅድስት ድንግል ማርያም ናት። ቅድስት ድንግል ማርያም ለሰው ምህረትን ለማማለድ የታመነች ናት። ድንግል ማለት ነው። ወላዲተ አምላክ ማለት ነው። ሳልሳይ ምህረት ማለት ብሎ ይደቅማል። ድንግል ማለት አለ ድንግል እየተባሉ መታማት አለና በድንግልና የታመነች ናት። ወላዲተ አምላክ ማለት ነው አለ ይሄ ሁሉ

ሶስት አመት ከሶስት ወር በጀርባሽ በቅፍሽ ከምድ ወደ ሰማይ ለመውጣት መሰላል ሆንሽ። የላዩ ወደታች ይወርድባታል። የታችን ወደ ላይ የላዩ የቃል የስጋ የታች ወደ እንዲወጣባት እኛ በስላሴ ልጅነት ማግኘታችን መመለሳችን ነው እና ሌላ ወጣት እንዲወርድባት ስላሴ በእኛ መመስገናቸው መመለሳችን ነው እና አንድም በድንግል ወዲያ ከሞት ወደ ወደ ወደ ገነት ወደ

ا هم کی ورته مشراک زو زمتی کوخ زو دمسره د مشن د شهاب هاشم ایران څنګه چې دغه څن کله د شتا یزمت یو ورو نو پکم د دننه ورځ انچېش پرېتور ځان چې وړم دې چې هغه ته ځي باندې د مشن هاړه د دې چې کمیټه جوړه یې ورو کوه نو د نړی ته جریش إذا صار أصار سيجاهكم للمعرفة or من say the begun of the من أعضاء المفتاح little by little أوّ القدوم إلى سيقم المفتاحophos soup إلى حظّ دور الج flies إلى حظّ الّذرّ إلى أعضاء المفتح هل أو هل يا اللي قالوا ولدت قالوا لحضرتك لا في لكنها ولدت، ما يلتكن هل تدير في الباب، ولدتي لا ينقصك فترات يا ولا ما بهان تزین می دشکی که من برای ملائکه زنده و رفتان تو ارم که تو که تصدی عمرت و تقدز از من شکی سلازم ملکو غری رخت ای هوایی رو جدا یعنی درون ده شدنش اینم ولی تا هم درایم امور قدرت کی یعنی من زنده هلم همین ملکو غری ولی تا

ቅድስት አለ እውነት ልጴት ክብልት ልዩ ሲል ነው እውነት አለ ሴቶች ቢጸን እስከ ጊዜው እስከ አስራ አምስት ዓመት ነው ድንግልናቸው ጸንተው የብሎ ነው። ከዛ በኋላ ግን ይፈታል። እሷ ግን ቅድመ ጽንስ፣ ጊዜ ጽንስ፣ ድኅረ ጽንስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ከመጸነሷ አስቀድሞ፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ አስቀድሞ